ፍሬያማ ሕይወት ክፍል ሶስት ቁጥር አምስት የመንፈስ አንድነትን መጠበቅን እያንዳንዱ ምእመን ሊያስብበት ይገባል። ዛሬ በዓለም ዙሪያ በአገሮችና በሕዝቦች መካከል ጠብና የጠብ ወሬ ይሰማል። ሬዲዮኖችና ቴሌቪዥኖች ሲከፈቱ የሚደመጠው፣ ጋዜጦችና መጽሔቶች ሲነበቡ ይህ እውነት ይረጋገጣል እርቅ ይደረግና ውሎ ሳያድር እርቁ ፈርሶ እንደ ገና ይዝብ መጨራረስ ይታያል። ያ መንፈስ በቤተ ክርስቲያንም ውስጥ አልፎ አልፎ ሲሠራና ዴኖሚኔሽኖች ከዴኖሚኔሽኖች፣ አገልጋይ ከአገልጋይ፣ ምዕመን ከምዕመን አለመግባባት ሲፈጠር በዚህም ምክንያት አገልግሎቶች ሲዳከሙና የአካባቢ መሳለቂያ ቤተ ክርስቲያን ስትሆንና የክርስቶስ ስም ሲሰደብ መስማትና ማየት እጅግ ያሳዝናል። የእኛ የአማኞች አንድነት የመጣው ጌታ ኢየሱስ ክርስቶስ ለእኛ ለእያንዳንዳችንና ለዓለም ሕዝብ ኃጢአት ዋጋ ለመክፈል ባፈሰሰው ደሙ ነው። በዘርና በጎሳ በሀብትና በድህነት በጾታ በዕድሜ በትምህርት በመሃይምነትና በመሳሰለው ተራሪቀን የነበርነውን ጌታ ኢየሱስ በስጋው አፍርሶ ሰላምን ሰጥቶናል። በዚያን ጊዜም ከእግዚአብሔር ጋር አስታርቆን የእግዚአብሔር ቤተሰቦች አድርጎን እርስ በርሳችን አስታርቆናል። ሁላችንም በአንዱ በመንፈስ ቅዱስ አንድ አካል እንድንሆን ተጠምቀናል። ያንኑ መንፈስ ደግሞ ሁላችንም ጠጥተናል። ኤፌሶን 2፥ 13 እስከ 19 አንደኛ ቆሮንቶስ 12 13 ምንም እንኳን ዛሬ ቤተ ክርስቲያን ዴኖሚኔሽናል አሰራር ቢኖራትም በእግዚአብሔር ፊት ያለችው አንዲት የክርስቶስ ቤተ ክርስቲያን ናት። ይህችም ዓለም አቀፋዊ ቤተ ክርስቲያን እውነተኛ አማኞች ሁሉ በመንፈሳ እንዲሆኑባት ናት። የተለያየ የዴኖሚኔሽን መጠሪያ ያለን ብንሆንም በእግዚአብሔር ዘንድ የምንታወቀው በእግዚአብሔር ፍቅር በጌታ ጸጋ የተሰጠን በእርሱ ልጅነት ስለሆነ ወደ መንግሥተ ሰማያት ስንሄድ ይህ የደኖሚኔሽን ስር ስም ይቀርና፣ በእግዚአብሔር በተሰጠን ልጅነታችን አንድ አካል አንድ ቤተሰብ ሆነን እንኖራለን። ያም ስለሆነ በኤፌሶን አራት ሶስት ላይ የመንፈስ አንድነትን ጠብቁ ብሎ እግዚአብሔር ቃል የሚያዘውን በመጠበቅ በአንተ በኩል ከሰው ሁሉ ጋር በሰላም ለመኖር ጣር። በማንም ላይ ቅም አትያዝ። ፍርዱን ሁሉ ለእግዚአብሔር ስጥ እንጂ አትበቀል። ክርስቶስ የሞተለትን አንተ አትናቀው። ይልቁንም በኢየሱስ አይን የው በደልም ብኖር እንኳ ይቅርበል። እኛም አንድ እንሆን ዘንድ አንድ እንሆን እንድንሆን አንድ ይሆኑ ዘንድ ብሎ ጌታ ኢየሱስ በየትኛውም ዴኖሚኔሽን ወይም ወንጌላዊ ቤተ ክርስቲያን ያለን ምእመናን አንድ እንሆን ዘንድ ጌታ ኢየሱስ ጸልዮልናል። ዮሐንስ 17 18-23። ያ ጸሎት ደግሞ አንተንም ይጨምራል። ስለዚህ ክርስቶስ አንድ ያደረጋትን ቤተ ክርስቲያን ማንም በምንም ምክንያት መከፋፈል የለበትም። መከፋፈልን የምትዘራ ከሆነ ደግሞ ሌሎችን ታሰናክላለህ። ከእነዚህ ከተናናሾች አንዱን ያሰናከለ ፍርድ ይጠብቀዋል ብሏልና። ይህ ተግባር እንደ ቀላል ጥፋት አትየው። አንተ ተጎተህ ባልንጀሮችን ብትጠቅም እግዚአብሔር አንተን ይባርክሃልና። የመንፈስ አንድነትን የመጠበቅ ትእዛዝን ተግተህ ጠብቅ። የሰላም አምላክም ይረዳሃል። ለሌሎች መሰናከል እንዳትሆንም ራሴን ለመንፈስ ቅዱስ ስልጣን አስገዛ። ለተለየ አገልግሎት ወይም ሚኒስትሪ እግዚአብሔር ብጠራህ ጥሪው ከእርሱ መሆኑን አንዳች የግል ዓላማ ወይም ጥቅም እንዳላነሳሳህ አረጋግጠህ፣ ቤተ ክርስቲያን ባርካ እንድትልክ ጥያቄህን በትህትና አቅርብ። ስታገለግልም በሐዋርያት ሥራ 20 ቁጥር 24 እስከ 35 የተጻፈው መመሪያ ይሁንል። ሆኖም ለእግዚአብሔር እንጂ ለማንም ተጠያቂ አልሆንም በማለት ከአጥቢያ ቤተ ክርስቲያን ሥልጣን ራስህን አታግልል። የቤተ ክርስቲያንን አስተዳዳሪዎች ሳይሆን በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ይጠብቁ ዘንድ የሾማቸውን መንፈስ ቅዱስን አስብ። ሐዋርያው ጳውሎስ ከእግዚአብሔር የተሰጠውን የወንጌል አገልግሎት ወደ ሩቅ አገሮች እየሄደ አስተምሮ ሲመለስ በየጊዜው ያደረገው ምሳሌ ይህንኑ ይሁን። ከሚስዮናዊ ጉዞ በኋላ ለላከችው ቤተ ክርስቲያን ለአንጾኪያ አጥቢያ ቤተ ክርስቲያንና በይሁዳ ላሉት ሐዋርያትም ሪፖርት ያቀርብ ነበር። ሐዋርያ ሥራ 14 26 እስከ 28 ገላትያ 2 1 እስከ 10። ስለሆነም ተጠያቂነት ለእግዚአብሔር ብቻ ሳይሆን ለቤተ ክርስቲያንም ጭምር መሆኑን አትዘንጋ። በተጨማሪ በተለየ የአገልግሎት ጥሪ ወይም ሚኒስትሪ ስታገለግል አጥቢያ ቤተ ክርስቲያንህን በየጊዜው ገንዘብና ቁሳቁስ ተንቀሳቃሽ ቋሚ ንብረትን ለአገልግሎትህ ተቀብለ ስታስተዳድር ላታይ ስለምትችል ለአገልግሎትህ የምትቀበለውን ገንዘብና ልዩ ልዩ ንብረትን የመሳሰሉትን በቅርብ የሚቆጣጠሩ የቦርድ ወይም ሌላ የኦዲት አካላት ኖረው አስተዳደርህንና ንብረቱን ቢቆጣጠሩ አገልግሎትህ ጤናማ ይሆናልና አስብበት። አጥቢያ ቤተ ክርስቲያናትም እንዲህ ላለ ልዩ አገልግሎት ወይም ሚኒስትሪ ምዕመናንን ሲጠሩ ነገሩ ከእግዚአብሔር መሆኑን በጾምና ጸሎት በማረጋገጥ ልባርኳቸውና ቀኝ እጃቸውን ልሰጧቸው ይገባል። ምክንያቱም በይሁዳ ያሉት ሐዋርያት የጳውሎስንና የባርናባስን ጸጋ አውቀው ቀኝ እጃቸውን ሰጥተዋቸዋልና የሐዋርያት ስራ 12 3 ጋላትያ 2 ዘጠኝ ክፍል ሶስት ቁጥር ስድስት ከሐሰት ትምህርቶችና ከሐሰት አስተማሪዎች ራስህን ተከላከል። ድሮ በልጅነቴ ስንዴ በለሰለሰ ማሳ ላይ ከተዘራ በኋላ ማደግ ሲጀምር ስንዴውን የሚመስል ገበሬው ያልዘራው እንክርዳት በመጀመሪያው ሳይታይ ቆይቶ፣ ግን ስንዴው ከፍ ሲል ከስንዴው ፈጥኖ በቅሎና አድጎ ስንዴውን ሲሸፍን አይቻለሁ። ስንዴውና እንክርዳዱ የሚለዩበት አንድ ነገር ቢኖር በእጅህ ያፈራህበትን ቦታ ስታሸው ያፈራበትን ቦታ ስታሸው ስንዴውን የያዘው ተክል ፍሬ ያለበት ሲሆን እንክርዳዱ ያለበት ግን ፍሬ የሌለው መሆኑን ታረጋግጣለ። ጌታችን ኢየሱስ ክርስቶስ በማቴዎስ ምዕራፍ ሰባት ላይ የበግ ለምድ ለብሰው ከሚመጡባችሁ፣ በውስጣቸው ግን ነጣቂዎች ተኩላዎች ከሆኑ ከሐሰተኞች ነቢያት ተጠንቀቁ፣ ከፍሬያቸው ታውቋቸዋላችሁ ያለው ከላይ ለጠቀሱት የስንዴና የእንክርዳዱ ምሳሌ ጋር ተመሳሳይነት አለው። ሐሰተኞች ነቢያት ወይም አስተማሪዎች የሚበጡት የበግ ለምድ ለብሰው ነው፣ ግን ነጣቂ ተኩላዎች ናቸው። ሐሰተኞች አስተማሪዎች የሚይዙት መጽሐፍ ሽፋኑ መጽሐፍ ቅዱስ ቢሆንም የራሳቸው መጽሐፍ የራሳቸው ትምህርት አላቸው ከመጽሐፍ ቅዱስ በከፍል ቢጠቅሱም የራሳቸውን አጀንዳ ይዘው ነው የሚመጡት። የሚናገሩት ቃላት በእግዚአብሔር ወይም በኢየሱስ ስም የተሸፈነ ቢሆንም የራሳቸው ዶክትሪን አላቸው። አመጣጣቸው ለመልካም ቢመስልም ተሊኳቸው አማኝን ከክርስቶስ ኢየሱስ ለመለየት ወይም አባላትን ለማስኮብለልና የተሊኳቸው ምርኮ ለማድረግ ነው። ስለዚህ ነው ጌታ ኢየሱስ ለደቀ መዛሙርቱ በእነርሱም አማካኝነት ለእኛ ማንም እንዳስታችሁ ተጠንቀቁ፣ ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ ብዙዎችንም ያስታሉ ስል የተናገረው ማቴዎስ 24 አራት እስከ አምስት የሐሰት ትምህርት የተጀመረው በየደንገነት ነው። ያም ሔዋን ጆሮዋን ለሰይጣን ከከፈተችበትና ከሰይጣን ጋር ድርድር በጀመረችበትና የእርሱን ቃል በተቀበለች ቀን ነው። ዘፍጥረት ምዕራፍ 3 በዚህ በዘፍጥረት ምዕራፍ ላይ ሰይጣን ወይም የእርሱ ደቃ መዛሙርት የሆኑት የሐሰት አስተማሪዎች እንዴት አማኝን ወደ ሐሰት ትምህርት እንደሚያስገቡ አንዳንድ ነጥቦችን እንደሚከተለው እንመልከት። ሰይጣን ወይም የእርሱ ደቃ መዛሙርት ወደ ምዕመናን ሲመጡ በአስፈሪ ሁኔታ ሳይሆን ትሑት መስለው በሽንገላ ነው። ቁጥር አንድ ጥያቄዎችን በማብዛትና ምዕመናኑ መጽሐፍ ቅዱስን ወይም የነበረውን የደህንነት እምነት እንዲጠራጠር ያደርጉታል። ቁጥር አንድ ለሰይጣን ወይም ለደቀ መዛሙርቱ ጥያቄ በእርሱ መንገድ ሄዶ መመለስ ለእርሱ ስፍራ መስጠትና እግዚአብሔር ባልተናገረው ላይ ቃል ወደ መጨመር ያደርሳል። ቁጥር ሶስት ለሰይጣን ወይም ለደቃ መዛሙርቱ ቃል ጨምሮ መናገር በእግዚአብሔር ለጠላት ጠላት የድፍረት ቃል እንዲናገር ወደ ክህደት እንዲመራ ራስን ከማመቻቸት ነው። ቁጥር አራትና አምስት ለእርሱ ከደህንነትና ክህደትና ሽንገላ ጆሮ መስጠት በመጨረሻም እንደ እግዚአብሔር አምላክ ነኝ መንፈስም ነኝ በማለት ለመታበይና የእግዚአብሔርን ቃል በቀጥታ ወደ መጣስ ያደርሳል። ቁጥር ስድስት የእግዚአብሔርን ቃል ጥሶ ሳይጣንን ወደ እርሱን ወይም የእርሱን ደቀ መዛሙርት የሚሉትን ማድረግ ደግሞ ወደ ክብር ሳይሆን ወደ ሀፍረት፣ ወደ ራቁትነት፣ ወደ ፍርሃት፣ ወደ ውርደት፣ ጸጋን ወይም በረከትን ወደ መግፈፍ ያደርሳል። ቁጥር ሰባትና ስምንት ቁጥር ሀያ አራት ዘጸአት ምዕራፍ ሰባት እና ስምንት ደግሞ የሰይጣንንና ወይም ያሰተ አስተማሪዎችን ወይም ያሰተ ነቢያትን ተጨማሪ ማተለያ መንገዶችን እናያለን። በእግዚአብሔር ትእዛዝ፣ በሙሴ አማካይነት አሮን በትሩን ስጥል እባብ እንድትሆን ሲያደርግ፣ የወንዝ ውሃ በበትሩ ሲመታ ውሃው ወደ ደም እንዲለወጥ ሲያደርግ፣ እንዲሁም በውዎች ላይ በትሩን ሲዘረጋ ጓጉንቸሮች እንዲወጡ ሲያደርግ የግብፅ ጠንቋዮች በእግዚአብሔር ኃይል እስኪሸነፉ ይህንኑ ሁሉ እንዳደረጉ ሰይጣንና መልእክተኞቹም የማመሳሰል ተአምር ይሰራሉ። ሁለተኛ ቆሮንቶስ 11 13 -15 ማቴዎስ 24 24 እስከ 25። ነገር ግን ስለዚህ ነው፣ በአንደኛ ዮሐንስ አራት አንድ ወዳጆቼ ሆይ መንፈስን ሁሉ አትመኑ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ ብዙም ሐሰተኞች ነቢያት ወደ ዓለም ወጥተዋልና የሚለው ብዙ ሰዎች ደግሞ ከእውነት ይልቅ ሐሰትን እንደሚከተሉ የነቢዩ ኤልያስንና የአራት መቶ አምሳ የቢኤልን የብኤልን ነቢያት አራት መቶ የማምለኪያ ጸድን ነቢያት በድምሩ ስምንት መቶ አምሳ የሐሰት ነቢያትን እንዲሁም እነርሱን የተከተሏቸውን የእስራኤልን ሕዝብና መሪዎች ለቢኤል ካልሰገዱት ሰባት ሺህ ምዕመናን ጋር በአንደኛ ነገስት 18 እና 19 የምናነባው በይሁዳ መልእክት ላይ የሐሰት አስተማሪዎች ጥባይና ተግባር በግልጽ ተቀምጦ እናያለን። ከዚህ መልእክት የሚከተሉትን በማጤን የሐሰት አስተማሪዎችን ማንነት ማወቅ ይቻላል። በምዕመናን ማኅበር ሐሰተኞች ሾልኮ ይገባሉ። ቁጥር 1 የአምላካችንን ጸጋ በሴሰኛነት ይለውጣሉ። ቁጥር 4 ኢየሱስ ክርስቶስን ይክዳሉ። የጌታ ኢየሱስን አምላክነት፣ በሥጋ ከድንግል ማርያም መወለዱን፣ ሞቱን፣ በጸጋው ሰዎች መዳናቸውን፣ ትንሣኤውን፣ ደግሞም ምጻቱን ይክዳሉ። ቁጥር አራት እያለሙ ሥጋቸውን ያረክሳሉ። እንደነዚህ ያሉ በአብዛኛው በራእይና በመገለጥ ተመርተናል ብለው ለትምህርታቸውን በማስተማር ስጋቸውን የሚያረክሱ ናቸው። ቁጥር ስምንት ሥልጣን ያላቸውን ሁሉ ይጥላሉ፣ ይሳደባሉ። የአብን የወልድን፣ የመንፈስ ቅዱስን ሥልጣንና የቤተ ክርስቲያንን ሥልጣን ይክዳሉ፣ ይሳደባሉ። ማንም ከእኛ በላይ ወይም የተሻለ የለም ይላሉ። ቁጥር ስምንት እስከ አስር እንደ ቃየል በጸጋ የመዳንን ወንጌል ክደው በምግባር በመደገፍ የእግዚአብሔርን አገልጋዮች ይጠላሉ ቻላቸው ሊገድሏቸው ይፈልጋሉ። ቁጥር 11 እንደሚዋርተኛ በዓለም የግል ጥቅማቸውን በማካበት ለስህተት ራሳቸውን ሰጥተዋል። ቁጥር 11 እነ ቆሬ ሙሴንና አሮንን እንደተቃወሙ እነ ቆሬ ሙሴንና አሮንን እንደተቃወሙ የቤተክርስቲያን አገልጋዮች ወይም ሽማግሌዎች ስልጣንና ትምህርት ሁሉ ይቃወማሉ። ቁጥር 11 ገላትያ 4 17 ዘሐልቁ ሁለት አንድ እስከ 9 ሁለተኛ ጢማቴዎስ አራት 3 እስከ 4 ዘሐልቁ 31 16 ሁለተኛ ጴጥሮስ 2 14 እስከ 15 በፍቅርና በሕብረት ላይ ክፍፍልና መለያየት እንዲኖር ያደርጋሉ። በፍቅር የሚደረገውን ማኅበር ወይም ግብዣ እንኳ ይነቅፋሉ። ቁጥር 12 አንደኛ ቆርንቶስ 11 17 እስከ 22 ሮሜ 16 17 ና 18 ስለ ምዕመናን መመገብና መጠበቅ ግድ የሌላቸው በምዕመናን መደናቀፍ ራሳቸውን የሚንከባከቡ ናቸው። ቁጥር 12 ሕዝቅኤል 34 2 እስከ 6 ዮሐንስ 21 15 እስከ 17 ሁለተኛ ጴጥሮስ አምስት ሁለት በውጪ ስታዩ መንፈሳዊነትንና በረከትን እንዲሁም በጎ ነገር የሚገኝባቸው ይመስላሉ፣ ግን ቀርቦ ላያቸው ባዶ ናቸው። በአዳዲስ ትምህርት የሚወሰዱና ከነፈሰው ጋር የሚነፍሱ ናቸው። ቁጥር 12 ኤፌሶን 4:14 ፍሬ የማያፈሩ በሚያስተምሩትና በሚያደርጉት ተግባር የሞቱ ናቸው። ቁጥር 12 አረፋ እስኪደፍቃቸው ስለ ራሳቸው ብዙ የሚያወሩና የሚከራከሩ ጨካኞች፣ ለመንጋው የማያዝኑ ናቸው ግን ታይተው የሚጠፉ ናቸው። ቁጥር 13 ኢሳይያስ 57 20 ሮሜ 1 32 2 ሁለተኛ ጢሞቴዎስ 2 16 እስከ 18 የሐዋርያት ሥራ 20 29 እስከ 30 ዋና ምልክታቸው አንድ ቦታ ጸንቶ የማይገኙ ከአንዱ ቤተ ክርስቲያን ወደ ሌላው ከአንዱ እምነት ወደ ሌላው እያሉ ዘመናቸውን በማሳለፋቸው እንደሚንከራተቱት ከዋክብት ይቆጠራሉ። ቁጥር 13። ስለዚህ በስላሴ ትምህርትና በመጽሐፍ ቅዱስ ተአማንነት እውነት ለመቆምና ሰው ካለ እግዚአብሔር ምህረት ስካለ እግዚአብሔር ምህረት ራሱን ማዳን የማይችልና ልድን የሚችለው ከኃጢአቱ ንሳ በመግባትና በጌታ ኢየሱስ በማመን መሆኑን በተቀበልበት ሐቅ ላይ ተደግፈህ ለመኖር ራስን ከሐሰተኛ ትምህርቶችና ከሐሰተኛ አስተማሪዎች ለመጠበቅ ትጋ። በእግዚአብሔር ጥበቃ ላይ ተደገፍ እንጂ በራስ ማስተዋል አትደገፍ። ለዚህም እግዚአብሔር ይርዳ።